ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው የዛሬ ቅዳሜ ሰኔ 6 ቀን 2007 ዓ ም ምሽት ፕሮግራም አስተናጋጃችሁ ሰለሞን ክፍሌ ሆናለሁ ንጉሡ ታምሬ ፕሮግራሙን ይመራል በሙስና ቅሌት እየታመሰ ባለው ፊፋ ዙሪያ ፍቅሩ ኪዳኔ ከፓሪስ ታደለ ይድነቃቸው ከአዲስ አበባ ለአድማጮች ጥያቄ መልስ የሚሰጡበት ሰፋ ያለ ዝግጅት አለን ዛሬ ከዚያም ሙዚቃ ቃና ቀሪውን ሰዓት ተረክቦ ሲያዝናናን ያመቻል። አብራችሁን ቆዩ። አሁን በቅድሚያ የዓለም ዜና። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ። ቴክኒሽያኑ ጆና ከሚንግስ በስቱዲዮ አብሮ ይገኛል። በሶሪያና በቱርክ ወሰን አካባቢ በኩርድ ተዋጊዎችና እስላማዊ መንግስት ነኝ በሚለው ቡድን ታጣቂዎች መካከል እየተካሄደ ባለው ከባድ ጦርነት ኩርዶቹ የአይሲልን ጠንካራ ይዞታዎች ለመቆጣጠር እየተቃረቡ መሆናቸው ተዘገበ። በሶሪያ አማጽያንና በጸረ አይሲል ጥምረት ኃይሎች የአየር ድብደባ እየታገዙ ያሉት ኩርድ ተዋጊዎች ቁልፍናት የምትባለውን ድንበር ከተማ ታል አቢያድን ለመያዝ በሰሜናዊቱ ሶሪያ በሚገኘውና የአይሲል ይዞታ በሆነው ራቃ ግዛት ክፍለ ሀገር እየገሰገሱ መሆናቸውን የሶሪያ ሰብአዊ መብቶች ቃፊር የሚባለው ቡድን ዛሬ አስታውቀዋል። ኩርዶቹ የአይሲል ወታደሮች ያሉባትን ከታል አቢያድ 10 ኪሎ ሜትር ርቀት ላይ የምትገኘውን ሳሉቅ ከተማ መክበባቸውንም ቡድኑ አክሎ አመልክቷል። በአሜሪካው ወታደራዊ እስር ቤት ጓንታናሞ ቤይ ተይዘው የቆዩ ስድስት የመናውያንን ተቀብላ ለማስፈር ኦማን በተስማማቸው መሠረት ሰዎቹ ዛሬ ኦማን ገብተዋል። የኦማን መንግስት ላሳየው ሰብአዊ አድራጎትና የጓንታናሞ ቤዩን እስር ቤት ወይም ጊትሞን ለመዝጋት ዩናይትድ ስቴትስ የጀመረችውን ጥረት ለማገዝ ላበረከተውም አስተዋጽኦ ምስጋና እንደሚያቀርብ የአሜሪካዊ መከላከያ መስሪያ ቤት ፔንታገን ዛሬ ባወጣው መግለጫ አስታውቋል። በጊትሞ እስር ቤት ክስ ሳይመሰረትባቸው ለዓመታት የተያዙ ሰዎች መኖራቸው በዩናይትድ ስቴትስ ላይ ዓለም ውግዘት እንዲደርስባት አድርጎ የቆየ ሲሆን ዛሬ ኦማን የገቡት ስድስት እስረኞች መለቀቅ በእስር ቤት ውስጥ የሚቀሩትን ሰዎች ቁጥር ወደ 116 አወርዶታል ፕሬዚደንት ባራክ ኦባማ ወደ ስልጣን እንደወጡ መጀመሪያ ከወሰዷቸው እርምጃዎች መካከል ጊትሞን ለመዝጋት የሚያስችል ውሳኔ ሲሆን ጥረቶቻቸው ግን በእንደራሲዎቹና በፔንታገን ባለስልጣናት ሲተጓጎሉባቸው መቆየታቸው ተዘግቧል። ግብፅ ላለፉት ሶስት ወራት ዘግታው የቆየችውን የጋዛ ሰርጥ መተላለፊያ ዛሬ ከፈተች። የራፋ ኬላ ክፍት ሆኖ የሚቆየው ለሶስት ቀናት ሲሆን ፍልስጤማውያኑ ወደ ሁለቱም አቅጣጫዎች መውጣትና መግባት እንዲችሉ እድል ይሰጣቸዋል። የታሊባን አማጽያን ደቡብ አፍጋኒስታን ውስጥ በበርካታ የጸጥታ ኬላዎች ላይ አደጋ ጥለው ቢያንስ 17 የፖሊስ መኮንኖችን መግደላቸውን የአካባቢው ባለሥልጣናት አስታወቁ። ሄልማንድ ክፍለ ሀገር ውስጥ በተካሄደውና ዛሬም ቀጥሎ ባረፈደው ውጊያ ከታሊባንም አስር የሚሆኑ ተዋጊዎች መገደላቸውንና የታሊባን ተዋጊዎች ብዙ የፖሊስ አባላትን ማርከው መውሰዳቸውን የአካባቢው መገናኛ ብዙሃን ዘግበዋል። የዩናይትድ ስቴትስ የሰራተኞች አስተዳደር ኤጀንሲ በሀገሪቱ ላይ ለሁለተኛ ጊዜ የተከፈተው የኢንተርኔት ጥቃት ኢላማ መሆኑ ተገለጸ። የመጀመሪያውንም ሆነ የአሁኑን ጥቃት ያደረሱት ከቻይና ጋር ግንኙነት ያላቸው አካላት ሳይሆኑ እንደማይቀር እየተነገረ ነው። ቻይና ክሱን ኃላፊነት የጎደለው ስትል እያስተባበለች ነው። ሂላሪ ክሊንተን አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ለመሆን በሚያደርጉት የእምረጡኝ ዘመቻ የመጀመሪያውን ግዙፍ ቅስቀሳቸውን ዛሬ አደረጉ። በፕሬዚደንት ባራክ ኦባማ አስተዳደር የመጀመሪያው የስልጣን ዘመን የውጭ ጉዳይ ሚኒስትር ሆነው ያገለገሉትና ቀደም ሲል ደግሞ የሀገሪቱ ቀዳሚ ትመቤት ሆነው ዋይት ሀውስን በቅርብ የሚያውቁት ክሊንተን ፕሬዚደንታዊውን ቢሮ በአካልና በቅርበት እንደሚያውቁት ተናግረዋል። ሚስ ክሊንተን ፕሬዚደንት ባራክ ኦባማን የሀገሪቱን የአውቶሞቢል ኢንዱስትሪ ከውድቀት ያዳኑ፣ ለ16 ሚሊዮን አሜሪካውያን የጤና ጥበቃ ዋስትና ዋና ሽፋን ያስገኙ ሲሉ አሞግሰዋቸዋል። ሚስ ክሊንተን በዚሁ የቅስቀሳ ንግግራቸው ላይ በሀገሪቱ ውስጥ ለሚገኙ ሕጋዊ የመኖሪያ ፈቃድ የሌላቸው በሚሊዮኖች የሚቆጠሩ ሰዎች ወደ ዜግነት የሚወስዳቸው መንገድ መከፈት እንዳለበት፣ የተመሳሳይ ጾታ አፍቃሪዎች መብቶች ሊጠበቁ እንደሚገባ አስታውቀዋል። እጩ ፕሬዚደንት ሂላሪ ክሊንተን አክለውም የአሜሪካ ፕሬዚደንት ሆነው ከተመረጡ ለሁሉም አሜሪካውያን የሚሰራ ምጣኔ ሀብት ለመገንባት እንደሚሰሩ ቃል ገብተዋል። እኔ እጅ የምሰጥ ሰው አይደለሁም ያሉት ክሊንተን ምንም እንኳ ወጣት ፕሬዚደንት ባልሆንም የመጀመሪያዋ ሴት ወጣት ፕሬዚደንት የመጀመሪያዋ አያት ፕሬዚደንት ሆናለሁኝ ሲሉ እድሜያቸውንና ያገለገሉበትን ረጅም ዘመን እያነሱ በእድሜ ለሚጎሽሟቸው የሪፐብሊካን ፓርቲው ተቀናቃኞቻቸው የጎን መልስ ሰጥተዋል ሚስ ክሊንተን የህግ ባለሙያ ሲሆኑ በህግ መወሰኛ ምክር ቤቱ ውስጥም ለብዙ ዓመታት ሴናተር ሆነው አገልግለዋል ደቡብ ኮሪያ ውስጥ ብዙ ሰው የገደለው የመካከለኛው ምስራቅ የመተንፈሻ አካላት መታወክ ገዳይ ወረርሽኝ መጠነ ሰፊና ውስብስብ ነው ሲል አንድ የዓለም የጤና ድርጅት ደብልዩ ኤች ኦ ባለሙያዎች ቡድን አስታወቀ። አዳዲስ ሰዎችም እንደሚያዙ ቡድኑ አስጠንቅቋል። እስካሁን ድረስ 138 ሰው በቫይረሱ የተያዘ ሲሆን ከመካከላቸው 14ቱ ሞተዋል። የዜናው ጊዜ አበቃ። ለቀሪ ዝግጅቶች ወደ ሶሎሞን ክፍሌ ልመልሳችሁ። ቀጥሎ ለአድማጮች ጥያቄ መልስ ወደሚሰጥበት ቅንብር ነው የምናልፈው። የዓለሙ ትልቁ የስፖርት ድርጅት ፊፋ እንደሚታወቀው ችግር ውስጥ ይገኛል። መነሻው ደግሞ ሙስና ነው። አድሎ፣ ጉቦ፣ ገንዘብ ማባከን፣ በሥልጣን መባለግ ወዘተርፈ። ለአድማጮች ጥያቄዎች መልስ እንዲሰጡልን ሁለት እንግዶች ጋብዘን ትላንት የመጀመሪያውን ክፍል አስደምጠናል። ከፓሪ አቶ ፍቅሩ ኪዳኔ ከአዲስ አበባ አቶ ታደለ ይድነቃቸው ተሰማ ናቸው። አትሌት ኃይሌ ገብረሥላሴ ያቀረበውን ጥያቄ ሳይመልሱ ነበርና የትላንቱ ክፍል አንድ ያበቃው። ዛሬ በኃይሌ ጥያቄ መነሻ ወደ ማጠቃለያ ውይይት እናልፋለን። ፊፋ ውስጥ የተከሰተው ክስተት እንደ ስፖርተኛ ትንሽ ያበሳጫል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ ወደ እንትኑ ከመግባታቸው በፊት እሳቸው በልደረባ ሲያያዙ ነበረ። ዲዛይን ማድረግ የነበረባቸው ሌላ ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝም አልችል። ሮል ነው አፍሪካ እያላት ምንድን ነው ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባኝ ብሎ ቦት መስጠት በጣም ትንሽ አበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትን ነው። እኔ በቃ ትንሽ እኔን እሱ ነገር አበሳጭቶኛል። ለምን ያልከኝ እንደሆነ በቃ ነገሮች ሁሉ በቃ ውስጥ ለውስጥ መጠቃቀም። በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ አይ ደብሊ ኤፍም ወይም ኢንተርናሽናል አትሌቲክስ አሶሴሽን ውስጥም ይከሰታል የሚል ግምት አለ። አሁንም ወደ አቶ ፍቅሩ ሊሄድና ላስጀምር። አፍሪካ ያው እንደ እስያና እንደ ሌሎቹ አህጉር ኮንፌዴሬሽኖች በላተርን የደገፈችው፣ በላተር ለአፍሪካ ብዙ ውለታ የዋለ ሰው ነው። አሁን ስለተዋከበ እኮ አይደለም መመርሳት የሚያስፈልገው እና ለዚህ አፍሪካ ደግፋለች። አሁን የሚቀርብ ማ እንደሆነ ግን አይታወቅም። ስለዚህ ድንገት አንዱ አድቶ የሚጠብቅ ሊኖር ይችላል። በፈረንሳይ መንግስትም የሚደገፈው ይሄ ፕላቲን የተባለው የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚዳንት ነው። አፍሪካውያኖች እና እስያኖች ትንንሾቹ ሀገሮች በፊፋ የድምፅ ብልጫ ስላላቸው እኛ አውሮፓውያኖቹ ገንዘብ የምናመጣው ውድድራችን በቴሌቪዥን የሚተላለፈው፣ ምንም አይነት ለውጥ ልናመጣ አልቻልንም፣ ፊፋ ብሎ የተሳደበ ሰው ነው። ሌላ አፍሪካም ሆነ ኤሲያ ለጊዜው የሚያቀርቡት ተወዳዳሪ አለ አይመስለኝም። አሁን የፊፋ የስራ አስኪያጅ ኮሚቴ እንደ አውሮፓ ቆጣጠር በሀያ ጁላይ ይሰበሰብና በዛን ጊዜ ነው የሚወስነው መቼ ጠቅላላ ጉባኤ እንደሚጠራ እና እዛ ላይ ነው እንግዲህ ማን እንደሚቀርብ ለማወቅ የሚቻለው እና ያኔ አፍሪካም ራሷ ተሰብስባ የራሷን አስተያየት ሳትሰጥ አትቀርም። እንደው በነገራችን ላይ አቶ ፍቅሩ የኢሳ ሀያቱን ጉዳይ ዘንግተውት ነው ወይንስ ምናልባት እሱ አይቀርብም የሚል ነገር አለሁት? ብዙ ሰው ይሄን ያወራ ይገምታል ማለት ነው። የለም አይመስለኝም፣ የሚቀርብ አይመስለኝም። ከአሁን በፊት ተወዳድሮ አይቶታል። ስለዚህ መከራው አፍሪካ ውስጥም ሆነ እስያ የትኛውም ዓለም ወጣቶቹን ያለ ማዘጋጀት እና እስካሁን ድረስ ያሉት የስፖርት መሪዎች በሙሉ በእድሜ የገፉ መሆናቸው ያሳዝናል። ይህን ጊዜ ወጣቶች ቢኖሩ የዛሬ አርባ ሃምሳ ዓመት ቢሆን ሀያ ሰላሳ ሰው ሊቀርብ ይችል ነበር። አሁን ማን ነው ተብሎ ስሙ እንኳን የሚጠራ የለም። ስለዚህ እስቲ እንግዲህ ልክ እንደ ኩዴታ አይነት ነገር ነው። ማን እንደሚመጣ አይታወቅም። ጠበቅ ነው። መልካም። እንደው በአትሌት ኃይሌ ጥያቄም ሆነ በሌላው ጉዳይ ላይ አቶ ታደለ እዚህ ላይ ጨምሮ። አዎ፣ እንግዲህ ብላተር ለአፍሪካ ለአለም ፉትቦል አልሰሩም ለማለት ይከብዳል። ሰርተዋል። ከመጀመሪያም ጀምሮ የፊፋ ዲቨሎፕመንት ኦፊሰር ሆነው ሲቀጠሩ የተቀጠሩት ለአፍሪካ ነው። እንደውም ለኢትዮጵያ ጥያቄ እኔ ፎቶግራፉ አለኝ እዚህ የአፍሪካ አዳራሽ ወጥተው በልጅነታቸው የአስተማሪዎች ቡድን መሪ ሆነው ከዛ ጊዜ ጀምሮ ብዙ የልማት ፕሮግራሞች አካሂደዋል። ከዛ በተረፈ ግን ብላተር ለአፍሪካ ያደረጉት የብላተር ስጦታ ነው የሚለው ላይ እኔ አልስማማም። ትክክል አይደለም፣ መሰረታዊ ስህተት ነው። የአፍሪካ መብት ከብላተር በስጦታ የሚገኝ አይደለም። የአፍሪካ መብት ከብዙ ጊዜ ትግል በኋላ ከረጅም ጊዜ በፊት የተገኘ መብት ነው። አፍሪካ ያንን መብቷን በሙሉ ጠቅልላ ብላተር ላይ ማስቀመጧ እና የብላተር ስጦታ ማስመሰሏ የራሷን መብት አሳለፋ እየሰጠች ነው እና እኔ በማንኛውም ጉባኤ ቢሆን አፍሪካ ከግለሰብ ይልቅ አጀንዳ ደግፋ ብትነሳ የተሻለ ይመስለኛል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትም ሰባት መቶ ሀምሳ ሺህ ዶላር ለኢትዮጵያ ይሰጣሉ በየአመቱ ብለዋል። ብላተር አይደሉም የሚሰጡት የኢትዮጵያ ድርሻ ነው፣ ከፊፋ አባልነቷ። የምዕራቡ ሚዲያ ቢሆን ደጋግሞ ለደሃ ሀገሮች ብር ስለሚወትን ይላል፣ ምን ማለት እንደሆነ አይገባኝም። እንጂ አውሮፓን ቢሆን ከፊፋ ገንዘብ ተጠቃሚ ነው፣ ሁሉም ያገኛል። ከዛ በተረፈ ግን ብላተር ለአፍሪካ ለሰሩት ስራዎች ብናመሰግናቸው ተገቢ ይሆናል የሚል እምነት አለ። ምንድን ነው እዚህ ላይ አዲሱ ለመጨመር ያህል ጥያቄ ለአቶ ታደለ ብዙ የአፍሪካ እግር ኳስ ፌዴሬሽኖች መሪዎች እርግጥ የብላተር ስጦታ ባይሆንም እንኳ ብላተር ያን በማስፈጸም ረገድ ሚና ተጫውተዋል የሚሉ አስተያየቶችን ሲሰጡ እየተደመጡ ነው። ለምሳሌ የዓለም ዋንጫን የማዘጋጀት ውድድር ለስድስቱ ማህጉራዊ ፌዴሬሽኖች በዙር እንዲዳረስ መደረጉ የእግር ኳስ እድገት ለማበረታታት የሚደረገው የገንዘብ ድጋፍ እንዲቀጥል መደረጉ እንደዚህ እንደዚህ አይነት ነጥቦችን ይጠቅሳሉ። ለምሳሌ የናይጄሪያ እግር ኳስ ፌዴሬሽን ፕሬዚዳንት አማጁ ፒኒክ ሰሞኑን ለቢቢሲ ሲናገሩ ነበር እና ያለ ብላተር ይህ ሁሉ አይሆንም ነበር ብለዋል። እና በአስፈጻሚነት የተጫወቱስ ሚናስ? ሲሉ የሚጠይቁ አሉ። አልኩኝ እኮ እኔ ብላተር ይሄን ነገር በማስፈጸሙ በኩል ላደረጉት ሁሉ መመስገን ይኖርባቸዋል። ነገር ግን ማስፈጸማቸው ተግባራቸው ነው። ተግባራቸውን እንደ ስጦታ ወይም እንደ ብላተር ስጦታ አድርጎ ማየት ስህተት ነው። ብላተር ሲኖር የአፍሪካ አገሮች ከፊፋ ተጠቃሚ ይሆናሉ፣ ብላተር ሲወርድ ተፍሳ ተጠቃሚ አይሆኑም፣ የሚለው አመለካከት ስህተት ነው። ወደ የሚቀጥለው ጥያቄ ሄዳለሁ። በኢሜል የላኩ ናቸው። አንድ አድማጭ ሴፕ ብላተር፣ እኔ ምን አውቃለሁ፣ ስንቱን ነገር አውቃለሁ፣ እያንዳንዱ ምን እንደሚሰራ ምን አውቃለሁ ሲሉ ተደምጠዋል። እንዴ እዚህ ኃላፊነት ላይ ሆነው እኔ ምን አውቃለሁ ብሎ ነገር እንዴት ነው ብለዋል። ምናልባት ቃላቸውን በትክክል ወስደው ከሆነ አላውቅም። በዚህ ላይ አስተያየት ሰጡናላችሁ። አንድ ይሄ ነው። ሌላ ግን በድምፅ ያገኘሁት አለ። ከዚሁ ከዩናይትድ ስቴትስ ዳላስ ከተማ ብዙ በተለይ በእግር ኳስ ስፖርት አፍቃሪዎች ያውቋቸዋል። ዓለም አቀፍ አልቢትር ወይም ዳኛ ናቸው፣ በቀለ ኪዳና ይባላሉ። ጥያቄ ልከዋል። በተለይ አቶ ፍቅሩ እድሜ ልኩን በስፖርቱ በዚህ በፊፋ የታወቀና ጉዳዩን በቅርብ የሚከታተለው መሆኑን እረዳለሁኝ እና ትንሽ ማብራሪያ ቢሰጠኝ ብዬ ከተውኩት፣ ስፖርቱን ዓለም ቆይቻለሁኝ የተለወጡ ነገሮች እንዳሉ ምናልባት ማብራሪያ ቢሰጠን ብዬ ነው። ፊፋ የራሱ አስተዳደርና ደንብ ወይም ባይሎ ሁሉንም ነገር በዛው በስፖርቱ በዓለም አቀፉ እንትን የሚዳኝበት እና የሚወስንበት እንትን ነበረው። ድሮ ነው የስተማቀው ድረስ አሁን ግን መልኩን ለየት አድርጎ ወደ ወንጀል ምርመራ ወደ ምናምን ሄዶ ለወጥ ያለ ሆኖ አግኝቼዋለሁኝ። ይሄ ነገር አዲስ የተለወጠ ነገር አለው ወይስ በጥንቱ የሚተዳደር ነው ወይስ እንደው የዓለም ቁንጮ ነኝ በማለት አሜሪካ ኢንቨስቲጌት አድርግ ብሎ በጉልበት ይገፍቶ እየመጣ ነው። ይህንን እንደው ያብራሩ ልኝ ብዬ ነው። ከጊዜ አኳያ እንግዶቼ አጠራርጌ አቀረብኩ እንጂ አቶ በቀለ ረዘም አድርገው ነው የጠየቁት። ፊፋ ራሱን የቻለ አካል ነበር ፍርድ ለመስጠት። ሌላው ቀርቶ አባላቱ መካከል ችግር ቢፈጠር እንኳ ፍርድ ቤት ሄደው አያውቁም። ይሄ ጣልቃ ገብነት አስፈላጊ ነበር ወይ ነው ወይስ ይህን ትልቅ ድርጅት ለማዳከም የተቃጣ ሙከራ ነው እስከ ማለት ሄደዋል እና ወደ አዲስ አበባ ሄጄ ለአቶ ታደለ እድል እሺ፣ ለነገሩ ጥያቄ እንደገባኝ ፊፋ ራሱን በራሱ ይምራ ነው። የዚህ የሰሞኑ ሁኔታም ትልቁ ችግር ፊፋ ራሱን በራሱ መምራት አልቻለም ነው፣ ምንድን ነው። እርግጥ እንኳን ፊፋ እና የኢትዮጵያ እግር ኳስ ፌዴሬሽን ከኢትዮጵያ መንግስት ነፃ መሆን አለበት። ነገር ግን ከወንጀል ሕግ ነፃ መሆን ይቻላል ወይ ነው እኔ ንጹሕ እስከሆነ ድረስ ፊፋ ኤፍ ቢ አይንም እኮ መክሰስ የሚችል ይመስለኛል። ግን ሰሞኑን ካየ ነው ከዚህ በተለይ ከደቡብ አፍሪካ የአስር ሚሊዮን ዶላር ጉዳይ ጋር ሲታይ ንጹህ አይደለም። ንጹህ ያልሆነ ደግሞ በአደባባይ ወጥቶ ለመሟገትም ሆነ ለመክሰስ አይደፍርም። ችግሩ የዓለም አቀፍ ወንጀልና የፊፋ የውስጥ ጉዳይ ሁለቱን ለይቶ የማየቱ ላይ ይመስለኛል። በፊፋ የውስጥ ጉዳይ እየገባ ካለ ለምሳሌ ትናንት የአውሮፓ ዩኒየን ብላተር አሁኑኑ ስራ ያቁሙ ማለቱ በማያገባው ነው የገባው፣ ትክክል አይደለም። ነገር ግን የወንጀል ጉዳዮች ወንጀል የሚከታተሉ ተቋሞች በየሀገሩ ቢከታተሉ ስህተቱ ምን ላይ እንደሆነ አይታየኝም። ያላቸውን አስተያየታት ታደለ እንዲሰጡን ነው። ለቅደም ተከተሉም ተራ ለመስጠት ነው እንጂ ጥያቄው በቀጥታ አቶ በቀለ፣ አቶ ፍቅሩ ፊፋ ውስጥ ብዙ የቆዩ ስለሆኑ በተለያየ አመራር ቢያብራሩልኝ ነው የሚለውና፣ አቶ ፍቅሩ ወደርሶ ልምጣ። ይሄንንም ቀደም ያለውንም ደግሞ አንድ ሀሳብ በኢሜል የመጣውን አቶ በቀለ እንዳለው ምንም የተለወጠ ነገር የለም። ያው የፉትቦል ህግ አለ፣ መተዳደሪያ ህግ አደርጋለሁ። ግን የዓለም ኢኮኖሚ ለውጡ በዚህ በቴሌቪዥን መብት የተነሳ የፉትቦሉም ሆነ የኦሊምፒክ እንቅስቃሴውም ሁሉም ባለሀብታሞች ስለሆኑ ለዚህ ነው የነ ሙስና ሁሉ የገባው እና እሱ ለመከላከል እያንዳንዱ ልዩ ልዩ ኮሚሽኖች መቋቋማቸው አልቀረም። እውነት ነው በድሮ ጊዜ ራሱ የስፖርት ድርጅቱ ብቻ ነበረ ውሳኔ የሚሰጠው። አሁን ግን ወደ ፍርድ ቤት እንዳይሄዱ ሎዛን ላይ አንድ የስፖርትን ጉዳይ የሚመለከት ፍርድ ቤት ለብቻው አቋቁመዋል። ከኮንፌዴሬሽኑ ወይ ከፌዴሬሽን ጋር የማይስማማ ወይ ጭቅጭቅ የፈጠረ እዛ አቤት ለማለት ይችላል። ይሄ ግን ወንጀልን የሚመለከት ስለሆነ በመንግስት ደረጃ ነው የተያዘውና ያው አሜሪካን ኤፍ ቢ አይ የስዊስን መንግስት ጠይቆ እነኛን ሰዎች ሆቴላቸው ወስደው ለማሰር በቅተዋል። በመሰረቱ በስፖርት አላሙ ያው የስፖርት መመሪያዎቹ መተዳደሪያ ደንቦቹ እንዳሉ ናቸው። ይሄ የኢኮኖሚክ ጉዳይ ሆነውን እና ወንጀልን የሚመለከት ነገር ያው በፍርድ መታየት አለበት። ለዚህ ነው የአሜሪካን መንግስት ከሌሎቹ መንግስታቶች ጋር እርዳታ ጠይቆ እነኝህን ሰዎች ለማሰር እና ወደ አሜሪካን እንዲሄዱ ጠይቆ ነበረ። ግን ሁሉም አንፈልግም አንሄድም ብለዋል። በዚህ ላይ አሁን ፍርድ እየተጠበቀ ያለው ገፍቶ የመሄድ ነገር አይታየም። ግን አቶ ፍቅሩ አሁን አሜሪካ ይምጡ እስከ ማለት ድረስ ቀደም ሲል እንዳሉት የተለወጠ ነገር የለም። የራሱ የፍርድ አካል አለው ራሱን የቻለ ዳኝነት የሚሰጥበት ክፍል አለ እስከተባለ እና ያ እስካለ ድረስ ለምንድን ነው ይሄ ሁሉ እዛ ድረስ ትርፍ መንገድ መሄድ? መቸም አሜሪካንን ጋኔ ይበልጥ እናንተ ታውቁት አላቸው አደለም። የትም ቦታ ውሳኔ የሚሰጡ የሚያስይዙ ናቸው። እነሱን የተቋቋመ ፑቲን ብቻ ነው የመስኮቡ መሪ። ከሀገራቸው ውጭ መጥተው ይህንን የሚፈጽሙት በምን ኃላፊነት ነው የማለት ጥያቄ አቅርቦ የነበረው እስክንድር፣ ወደ አንተ እየመጣሁ ነው። ምናልባት ከአንተ ጋር ያለ አስተያየት ካለ ወይም ጠያቄም ካለ ደግሞ ወደ እኔ ከማድረግ በፊት አንደኛው ጥያቄ በጽሁፍ የመጣ ነው ከስዊዘርላንዳዊ ሴፍ ብላተር በፊትም ሌሎች ፕሬዚዳንቶች ነበሩ። ኢትዮጵያዊውን ይድነቃቸው ተሰማኝ ጨምሮም በርካታዎች በስራ አስፈጻሚ ኮሚቴ አባላትነትና በሌሎች ኃላፊነቶች አገልግለዋል። አሁን ፊፋ ውስጥ ምን መጣ? ፊፋ ሀብታም እየሆነ ስለመጣና የገንዘብ ምንጩም እያደገ ስለሄደ ነው ወይ ሙስና መታየት የጀመረው የሚል ነው። ሌላው ከዚህ ጋር ተያይዞ እንዲመለስ የምፈልገው በድምጽ የመጣ ጥያቄ ነው። አዲሱ ጥያቄውን የላከው ኮሜዲያን ደረጀ ሀይሌ ነው። ታዋቂው ኮሜዲያን ደረጀ ሀይሌ እንግዲህ የእግር ኳስ አፍቃሪ እና የስፔኑ ክለብ ባርሴሎና ደጋፊ ነው። ደረጀ ባርሴሎና በፕላኔታችን ያለ ምርጥ ቡድን ነው፣ ምድርን ወክሎ ከሳተርን፣ ከጁፒተር እና ከማርስ ጋር መጫወት ይችላል ብሎኛል። የእሱን ጥያቄ እናዳምጥ። ደረጀ ሀይሌ ይባላለው ኮሜዲያን ኳሱን በደምብ ስለምከታተል በስፖርቱ ዙሪያ አንዳንድ ነገሮችን ጥያቄዎችን ለማቅረብ ነው። ከቀልዱ ባሻገር በኳስ ስለምዝናና ነው። ሴፕ ብላተር ይህን ያህል ዓመት መንበሩ ላይ ሲቀመጡ ከሌሎች የስራ ባልደረቦቻቸው ጋር ሆነው በሚመሩት ተቋም ላይ የሚፈጠሩትን የሙስናና ሌሎች አመራር ብልሹነቶችን ሳያውቁ ቀርተዋል ብዬ አላስብም። እንዳላወቁ ሆነው ያሳልፉት ነው ይመስለኝና ምንም አይነት ተቃውሞ ወይም ጥያቄ ወይም ደግሞ ኦዲት ሳይደረጉ ዘንድሮን ይሄ ነገር እንትን ያለው ግን ይሄን ያህል ዓመት ለምን ዝም ተባሉ? የመጀመሪያ ጥያቄ። ሁለተኛ ጥያቄ አሜሪካና እንግሊዝ ናቸው በአሁኑ ሰዓት ይሄንን ነገር ይበልጥ ያራገቡትና ከፍተኛ ትኩረት ተሰጥቶት እዛ ውስጥ ያለው ነገር እንዲፈተሽ ግፊት በማድረግ ላይ የሚገኙት ልክ እንደ ዩኤን እዚህ ውስጥም ገብተው በራሳቸው መንገድ በራሳቸው ስልት አመራሩን ሊያሽከረከሩት የሚፈልጉ ይመስለኛል። ይህን ያህል ዓመት ለምን ዝም ብለው ተቀመጡ? ዛሬ ላይ ለምን መንቀሳቀስ ጀመሩ? በምን ምክንያት ነው? አመሰግናለሁ። ወደ መልሱ እንሄዳለን። በነገራችሁ ላይ ደረጀ ያቀረበው የተደጋገመ ሀሳብ አለ። አሜሪካና እንግሊዝን ምዕራባውያን ለምን እንደዚህ አሁን አሉ ብላተርስ እስካሁን እንዴት ቆዩ የሚል የመሳሰለና፣ አቶ ታደለን እናስቀድም። እዚህ ላይ ለማከል ያህል አዲሱ አሁን ያልከውን ደረጀም የጠቀሰውን ሀሳብ አንዳንድ የአፍሪካ እግር ኳስ ፌዴሬሽን ፕሬዝዳንቶች አንጸባርቀዋል። ለምሳሌ ሲያሲ ኒያንታኪ የጋና እግር ኳስ ፌዴሬሽን ፕሬዚዳንት ናቸው። ምዕራባውያኑ ፊፋን ልክ አምስት የኒውክለር ባለቤቶች የሆኑ ኃያላ ነገሮች እንደሚያሽከረክሩት የተባበሩት መንግስታት አይነት ድርጅት ሊያደርጉት ይፈልጋሉ ሲሉ ሰኔ ሶስት እንደ አውሮፓውያን አቆጣጠር በታተመው ታይም መጽሔት ላይ ተናግረዋል። እንዲህ አይነት ሀሳቦች የሚያንጸባርቁ የእግር ኳስ መሪዎችም ታይተዋል ለማለት ነው። ወደ አቶ ታደለ መሄድ ይቻላል። እሺ፣ አንደኛ ነገር በዓለም እግር ኳስ አካባቢ እንግሊዝና ፊፋ ጸብ የጀመሩት ዛሬ አይደለም። ፊፋ እንደውም ብላተርም እዚህ ሁሉ መከራ ውስጥ የገቡት የሚመስለኝ በሺ ዘጠኝ መቶ ሰባ አራት እንደ አውሮፓ አቆጣጠር በፍራንክፈርት ጉባኤ የሁሉም አባል አገሮች መብት እኩል ሲሆን ነው። ፊፋን የሚያክል ዴሞክራቲክ ተቋም አለም ላይ የለም። ጅቡቲና አሜሪካ እኩል አንዳንድ ድምፅ ነው ያትላቸው። እንግሊዞች ይህንን አልወደዱም። በዛን ጊዜ እንደውም አንድ እንግሊዛዊ ዴቪድ ያሎፕ የሚባል መጽሐፍ ጽፏል። በሺ ዘጠኝ መቶ ዘጠና ዘጠኝ ብላተር ለምርጫ የመጀመሪያ ምርጫ እንደቀረቡ ጊዜ ሀው ዴይ ስቶል ደ ጌም ብሎ ነው አረሱን የሰጠው። እንግሊዞች ሌላው አለም ነጥቆናል ፊፋን የሚል ሰርስታሌ ከሺ በሺ ዘጠኝ መቶ ሰባ አራት ከወረዱ ጊዜ ጀምሮ ያ እምነት አላቸው። በዛ መጽሐፍ ላይ እንዳውም እኮ የመጀመሪያው በአለም እግር ኳስ የመጀመሪያው የጉቦ ተከሳሽ የኔ አባት ነው ሶስት መቶ ሺህ የስዊስ ራንክ ተቀብሎ ሀበላኝን ያስመረጠ እሱ ነው ብሎ ጽፏል ችግሩ ምንድን ነው የዛን ጊዜ ገፍተው መሄድ አልቻሉም ማስረጃ ማቅረብ አይችሉም አፍሪካ ደግሞ በዛን ጊዜ የጠየቀችው መብቶቿን ነው መብቶቿን ለማግኘት ጉቦ የሚሰጣት የለም የራሷን መብት ብቻ ሳይሆን የአለምን መብት ነው እኔ ዛሬ በጣም ያሳዘነኝ ምንድን ነው? ያንን በመከራ የተገኘ እኩልነት ፊፋ በንጽህና ተጠቅሞበታል ወይ? እንግሊዞች በተለይ ተነጥቀናል፣ የፊፋ አመራር የእኛ መሆን አለበት የሚለው አመለካከት እንደተጠበቀ ሆኖ ፊፋ ራሱን ንጹህ አድርጎ ቢቆይ ማንም ሊነካው አይችልም። ዛሬ እኮ የነካው ኤፍ ቢ አይ ብቻ ሳይሆን ስዊሶችም፣ ስዊስ ራሱ እየመረመረው አይደለም እንዴ? ግን ፊፋ እንደ ኢንስቲትዩሽን ለሌሎች ምሳሌ የሚሆን ትልቅ ተቋም ነው እና ቀጣይነት ቢኖረው ነው አሁን በኋላ አይነ ምኞት ያለው ያቀረበው ጥያቄ እውነት ነው። ብላተር የማያውቀው ነገር ሊኖር አይችልም። ዋናው ፕሬዚዳንት ሆኖ እዛው መሥሪያ ቤት እየሠራ ነገር ግን ይሄ በዚህ በቡስ እና መልክ ገንዘብ ለምሳሌ በሚተላለፍበት ጊዜ አሁን ለምሳሌ ደቡብ አፍሪካ ለካሪቢያን ሀገሮች እርዳታ ብላ ያስተላልፈችው አስር ሚሊዮን ዶላር ከፊፋ ይውጣ እንጂ ምን እንደተደረገ ከዛ በኋላ ያጣራ የለም። ከዚህ በቀር ደግሞ በእያንዳንዱ የፊፋ ኮንግሬስ በየዓመቱ የሂሳብ ሪፖርት ይቀርባል እና ሁለቱ ሁለት መቶ ዘጠኙ ብሔራዊ ፌዴሬሽኖች ያጸደቁት ነው የሚሰራው። ለብሔራዊ ፌዴሬሽኖች የሚሰጠው ገንዘብ ይሄንኑ ነው። ምን ላይ እንደዋለ በደንብ ተረጋግጦ ሪፖርት ይቀርባሉ ወይ? ይህን የሚያግሰው የለም። ስለዚህ ፊፋ በአንድ በኩል ይህን ሁሉ ነገር ባለማጣራቱ አዲስ አይነት የሙስና ዘዴ የፈጠረ ይመስላል። ማለት ሂሳብ አጣርቶ የዓለም አቅረብ ወይም የስፖርት ሚኒስቴሮች እና ብሔራዊ ፌዴሬሽኖች ብዙ ጊዜ ያለው ጭቅጭቅ በዚህ የተነሳ ነው በዚህ በዚህ ነው። ብዙ ጊዜ የዚህ የሙስናን በር የተከፈተውና ሁሉንም ቅሌት ውስጥ የከተታቸው ለሁለቱ እንግዶቻችን ለአቶ ፍቅሩም ለአቶ ታደለም የማቀርበው ጥያቄ ነው። አፍሪካ አሁን በተፈጠረው ሁኔታ ስጋት ሊገባት ይገባል ወይ ነው ጥያቄ። በመጀመሪያ ነገር አፍሪካ ምንም የሚያስፈራት ነገር የለም። ሁለት መቶ ዘጠኝ ሀገሮች አሁንም ቢሆን በድምጽ ብልጫ ያላቸው እና የድምጻቸው ማንም ሊወስድ አይችልም። ግን አውሮፓያኖች በፕላቲኒ የተነሳ እንደዚህ አይነት ሀሳብ ከየቦታው ብቅ እያለ ነው ይሄ የአውሮፓውያኖች ነው እንጂ ከሌላ አህጉር የመጣ እንትን የለም እና በዚህ በኩል ምንም አይነት ለውጥ ይኖራል ብዬን ጭራሽ አላም ነው በጣም አመሰግናለሁ አቶ ፍቅሩ ከፓሪስ አቶ ታደለናው በእኔ በኩል ቅድም ያልኩትን ነው የማጠናክረው አፍሪካ መሰረታዊ ስህተት መስራት የለባትም ማንኛውም መብቷ የብላተር ስጦታ አይደለም መብቷ ነው። ያንን እስካወቀች ድረስ እና በሚቀጥለውም ጉባኤ ለመብቷ እስከተሟገተች ድረስ ኤዥያም ተመሳሳይ አቋም ስለሚኖራት፣ ኮንካካፍም ተመሳሳይ አቋም ስለሚኖራቸው የዚህ ፕሮፖርሽናል ቮት ሲስተም ወይንም ለአገሮች የተለያየ የድምፅ ደረጃ ይሰጥ የሚለውን ተቀባይነት የሚያገኝ አይመስለኝም። የሚያሰጋት ነገር የለም ነው የሚሉት ለዛ መብቷ እስከተሟገተች ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና። አድማጮች የዚህ ፕሮግራም አዘጋጅና አቅራቢ ደሳለኝ መኮንን ዛሬ ስቱዲዮ የለም። ጥሩ ምክንያት አለው ለመቅረት። የሙዚቃ ቃና ፕሮግራም ተከታታዮችን በዚህ አጋጣሚ ደሳለኝና ባለቤቱን ወይዘሮ ወይኒን እንኳን ደስ አላችሁ በሉልኝ። ትላንት ወደዚህ ሰዓት አካባቢ የመጀመሪያ ሴት ልጅ አግኝተዋል። ስሟንም ቤዛ አሏት። እናትና ልጅ በሆስፒታል በጥሩ ሁኔታ ከተሟላ ጤንነት ጋር ይገኛሉ። ደሱም ከአራስ ልጁ ላይ አይኑን እንደተከለ ነው። ደስታው ደግሞ ከፊቱ ላይ ፏ ብሎ ይነበባል። እኛም ደስ ብሎናል። እንኳን ደስ አላቸው እና ዝግጅቱን በተመለከተ ስለምትሉኝ ደሳለኝ ቁም ነገረኛ ሰው ነው። ዝም ብሎ ጥሎ አይደለም የሄደው ለባለሙያ ያውም ስራውን በሚገባ ለምታውቅ ወይዘሮ ነው ያስረከበው። ጽዮን ግርማ ትባላለች። እኛን ማለት ቪኦኤን በቅርቡ ከመቀላቀሏ በፊት አዲስ አበባም በጋዜጠኝነት ሰርታለች። በዝግጅቷ እንደምትረኩ እምነት አለኝ። ጽዮን ሲዲዎቿን ደርድራ ልታዝናናችሁ ተዘጋጅታለች። ተረከቢያ። በጣም አመሰግናለሁ ሰለሞን። ደሳሌ መኮንንና ባለቤቱን ወይኒም እኔም እንኳን ደስ ያላችሁ ለማለት ፈልጋለሁ። ደስ አድማጮቹን በእንግሊዝኛ ሙዚቃ ማዝናናቱን ባያስለምድ ኖሮ እንደውም አባት ደስ ይለዋል ልጅ ሲወለድለት የሚለው ሙዚቃ ለአድማጮቹ ጋብዝለት ነበር፣ ግን ደግሞ ሰለሞን እንዳለው ደስና ወይን ያገኙት ቤዛ የተሰኘች ሴት ልጅ ነውና። እለቱን እንስት ድምፃውያን ያቀነቀኗቸውን ቆየት ያሉ ዜማዎች መራርጭ ለአድማጮቹ ጋብዝለታለሁ። በስተ መጨረሻ ሰዓት ከበቃኝ የአሜሪካን የነጠላ ዜማ ሰንጠረዥ በዚህ ወር የበላይነቱን ተቆጣጥረው ከያዙት ዜማዎች ከአንድ እስከ ሶስተኝነት ደረጃ ላይ ያሉትን ለመጋበዝ እሞክራለሁ። ለደሴ እንኳን ደስ አለ መልእክት ሳደርስ ሰላም ታዘነቀው። እንደምሰነበታችሁ የሙዚቃ ቃና አድማጮች። ሰለሞን በመግቢያው እንዳስተዋወቀው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አብሬያችሁ የማመሻው ጽዮን ግርማ ነኝ። አሊሺያ ኪይስ ሱፐር ውመን ስትል ያቀነቀነችውን ዜማ በመምረጥ የሙዚቃ ግብዣዬን ልጀምር። ሱፐር ውመን አሊሺያ ኪይስ አልሻያኬስ ለእናቶች ለእህቶች በአጠቃላይ ለሚለፉ ለሚደክሙ ሴቶች እችላለሁ የሚል መንፈስ እንዲያድርባቸው ለማድረግ ያቀነቀነችውን ዜማ ነበር የጋበዝኳችሁ። በማስከተል ሴቪንግ ኦል ማይ ላቭ ፎር ዩ ትለናለች ዊትኒ No. ልጆቼ ሁሉ የራስሽ ወንድ ይኑርሽ ይሉኛል፣ ግን በሞከርኩ ጊዜ አለቅሳለሁ። እቤት ብቻዬን ቁጭ ብዬ አንተን ባስብ እመርጣለሁ። ያለኝ ፍቅር ሁሉ ለአንተ ነው። ሴቪንግ ኦል ማይ ላቭ ፎር ዩ ትለናለች ዊትኒ ውስተን። ዊትኒ ፍቅረኛቸውን እንደ ልባቸው ማግኘት ለማይችሉ ንስቶች እያቀነቀነችውን ዘፈን ነበር የጋበዝኳችሁ። እንደ አውሮፓውያን አቆጣጠር በ1998 ዓ ም ደ ቦይዝ ማይል የተሰኘ አልበም አውጥታ የነበረችው ሞኒካ በወቅቱ አልበሙ ተወዳጅ እንደነበር ይታወሳል። ከዚህ አልበም ላይ ሚስቲ ብሉ የተሰኘውን ዜማዋን አስከትየል ጋብዛችሁ Such a long, long time Look like I get you off of my mind But I can't just the thought of you Such a long, long, time. Looks like I get you over my mind, but I can't. Just the thought. ለረዥም ጊዜ ከአይምሮ የላወጣ ሞክር ያለው ግን አልቻልኩም፣ አንተ ማሰብ ብቻ አለሜን በሀሳብ ይጋርድብኛል ስትል ሞኒካ ያቀነቀነችውን ዜማ ነበር የጋበዝኳችሁ። ክርስቲና አጉሌራ ደግሞ አይ ተርን ቱ ዩ ትለናለች። በዝናብ መካከል ስጠፋ አይነ ብርሃን ይሆነኛል፣ መሬት በከዳኝ ጊዜ፣ አለም ሊያሳብደኝ ሲደርስ፣ አንተ ሁሉንም ትመልሶ አለ በወደኩ ጊዜ ከፍ ታደርገኛለህ ትላለች ክሪስቲና ኩሌራ አይ ትርን ቱ ዩ በተሰኘው ዜማዋ ዙሪያቸው ሆኖ የሚያበረታታ ላላቸው በችግር ጊዜ የሚደርስላቸው መልካም ጓደኛ ላላቸው ሁሉ ይሁን ስል አይተርን ቱዩ ነበር የጋበዝኳችሁ። በመራረጥኳቸው ኳቸው ለስለስ ያሉ የእንስት ድምጻውያን ዜማዎች ዘና ያላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ የእውቋን አቀንቃኝ ሲል እንዲሆን አማላይፍ የተሰኘ ዜማ አልጋብዛችሁ። አማላይፍ Mm-hmm. <laughs> I'm ሊዮና ሉዊስ ቤተር ኢን ታይም ስትል ያቀነቀነችውን ዜማ እንሆ። to go የእለቱን ፕሮግራም እየመራ የሚገኘው አቀናባሪ ንጉሱ ታምሬ የተመደበልኝ የአየር ሰዓት መጠናቀቁን እየጠቆመኝ ነው። ና በዚህ በግንቦት ወር በነጠላ ዜማ ሰንጠረዥ ላይ እየመራ የሚገኘውን የዊዝ ከሊፋን ሲዩ አጌን በመጋበዝ ልሰናበታችሁ። ዊዝ ከሊፋ ሲዩ አጌን በመኪና አደጋ ሕይወቱ ላለፈው የፊልም ባለሙያ ፖል ዋከር መታሰቢያ እንዲሆን ያቀነቀነው ዜማ ነበር። እኔም ለዛሬ በዚሁ ሰናበታችኋለሁ። ሳምንት ሌሎች ሙዚቃዎችን መራርጬ እጠብቃችኋለሁ። ለዛሬው ሲዮ አጌን በዚሁ እንሰነባበት። ደህና ደሩ። It's been a long day And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again. Damn, who knew all the planes we flew? Good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. Now I see you in a better place. See you in a better can we not talk about family When families all that we got Everything I would do You were standing there by my side And now you gonna be with me For the last ride It's been a long day Without you, my friend And I'll tell you all about it When I see you again, see you again. We've come a long, way we came a long way From where we began you know we Oh, I'll tell you all about it See you again Say when I see you. Watch your way, and the vibe is feeling strong. It was small. Turn to a friendship, a friendship. Turn to a bond, and that bond will never be broken. The love will never get lost. Never get lost. And when brotherhood comes first, and the line will never be crossed. Established it on our own when that line had to be drawn. And that line is what we reach. So remember me when I'm gone can we not talk about family when families all that we got everything i went through you were standing there by my side and now you're gonna be with me for the last ride. You, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see በጽዮን ግርማ ምርጫዎች እንደተደሰታችሁ እርግጠኛ ነኝ። አሁን የማጠቃለያ ዜና አላሰማችሁ። በሶሪያና በቱርክ ወሰን አካባቢ በኩርድ ተዋጊዎችና እስላማዊ መንግስት ነኝ በሚለው ቡድን ታጣቂዎች መካከል እየተካሄደ ባለው ከባድ ጦርነት ኩርዶቹ የአይሲልን ጠንካራ ይዞታዎች ለመቆጣጠር እየተቃረቡ መሆናቸው ተዘገበ። በኩባው የአሜሪካ ወታደራዊ እስር ቤት ጓንታናሞ ቤይ ወይም ጊትሞ ተይዘው የቆዩ ስድስት የመናውያንን ተቀብላ ለማስፈር ኦማን በተስማማቸው መሰረት ሰዎቹ ዛሬ ኦማን ገብተዋል። ግብጽ ላለፉት ሶስት ወራት ዘግታዊ የቆየችውን የጋዛ ሰርጥ መተላለፊያ የራፋ ኬላ ዛሬ ከፈተች። የዩናይትድ ስቴትስ የሠራተኞች አስተዳደር ኤጀንሲ በሀገሪቱ ላይ ለሁለተኛ ጊዜ የተከፈተው የኢንተርኔት ጥቃት ኢላማ መሆኑ ተገለጸ። ሂላሪ ክሊንተን አርባ አምስተኛዋ የዩናይትድ ስቴትስ ፕሬዚደንት ለመሆን በሚያደርጉት የምረጡኝ ዘመቻ የመጀመሪያውን ግዙፍ ቅስቀሳቸውን በኒውዮርክ ሮዘቬልት ደሴት ላይ ዛሬ በሺዎች ለሚቆጠሩ ደጋፊዎቻቸው ባደረጉት ንግግር ጀመሩ። እጩ ፕሬዚደንት ሂላሪ ክሊንተን አክለውም የአሜሪካ ፕሬዝደንት ሆነው ከተመረጡ ለሁሉም አሜሪካውያን ሁሉ የሚሰራ ምጣኔ ሀብት ለመገንባት እንደሚሰሩ፣ ባለመካከለኛ ገቢውን አሜሪካዊ ለማጠናከርም ቃል ገብተዋል። የማጠቃለያ ዜናው ይሄው ነበር ጤና አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና አደሩ።